Voice of America. <laughs> በኢትዮጵያ መንግስት ለተረቀቀው የሁለተኛው የአምስት አመት የእድገትና የትራንስፎርሜሽን እቅድ የመጀመሪያ አመት የመጀመሪያ በጀት ዛሬ ለህዝብ ተወካዮች ምክር ቤት ቀርቧል። የአምስት አመቱ የእድገትና ትራንስፎርሜሽን እቅድ የትግበራ ዘመን በያዝነውና አምስተኛ በሆነው አመት መጨረሻ ይጠናቀቃል። የአምስት አመት እቅድ እያወጡ ለመስራት የወሰነው የኢትዮጵያ መንግስት ታዲያ ከሚቀጥለው የ2008 ዓመተ ምህረት ጀምሮ የሚተገበር ሌላ የአምስት አመት እቅድ ነድፏል። ከነዚህ ቀጣይ አምስት አመታት የመጀመሪያ የሆነው የዚሁ የ2008 ዓ.ም ረቂቅ በጀትም ነው ዛሬ ለምክር ቤቱ የቀረበው። ረቂቅ በጀቱን ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ በጀቱ ካለፉት አመታት በሙሉ የበለጠ መሆኑን አብራርተዋል። የተዘጋጀው የ2008 ባጀት አመት አጠቃላይ የፌዴራል መንግስት መንግስት የፌዴራል መንግስት ወጪ ባጀት ብር 223 ቢሊዮን 397 ሚሊዮን 819 ሺ 261 ተደግፎ ቀርበዋል። ይህ ባጀት ተስተካክሎ ከጸደቀው የ2007 ባጀት አንጻር የ19.7 በመቶ ጭማሪ አሳይቷል። ከጠቅላላ የወጪ ባጀት ውስጥ ብር ሀምሳ ቢሊዮን ሁለት መቶ ሰማኒያ ስምንት ሚሊዮን አራት መቶ አርባ ሁለት ሺህ ዘጠኝ መቶ ሁለት ለመደበኛ ወጪ ብር ሰማኒያ አራት ቢሊዮን ሦስት መቶ ሚሊዮን ሰባት መቶ ሰላሳ ሁለት ሺህ አራት መቶ አርባ ዘጠኝ ለካፒታል ወጪ ብር ሰባ ስድስት ቢሊዮን ስምንት መቶ ስምንት ሚሊዮን ስድስት መቶ አርባ ሶስት ሺ ዘጠኝ መቶ አስር ለብሔራዊ ክልላዊ መንግስታት የባጀት ድጋፍ እና ብር አስራ ሁለት ቢሊዮን ለዘላቂ ልማት ግቦች ማጠናከሪያ ወጪዎች መሸፈኛ ተደግፎ የቀረበ በጀት ነው። ረቂቅ በጀቱ ሲዘጋጅ መንግስት በሚቀጥለው ዓመት ሊያገኝ የሚችለው ገቢ ታሳቢ መደረጉን ሚኒስትሩ አስረድተዋል። በዚህም መሰረት የሚቀጥለው ዓመት የፌዴራል መንግስት አጠቃላይ ገቢ ከ195 ቢሊዮን ብር በላይ እንደሚሆን ጠቅሰዋል። ከዚህ ውስጥ ከ38 ቢሊዮን ብር በላይ የሚሆነው ከውጭ ብድርና እርዳታ ይገኛል ተብሎ የተገመተ መሆኑን ጠቁመዋል። ይህም ሆኖ መንግስት በ2008 ሊያገኘው ይችላል በተባለው የ195 ቢሊዮን ብር ገቢና በቀረበው የ223 ቢሊዮን ብር በጀት መካከል ልዩነት አለ። አቶ ሶፊያን እንዳሉት ይሄው ወደ 27 ቢሊዮን ብር የሚጠጋ ጉድለት የሚሸፈነው ከሀገር ውስጥ በሚገኝ ብድር ነው። መንግስት ከሀገር ውስጥ መበደሩ የዋጋ ግሽበትን አያባብስም ወይ የሚል ጥያቄ የቀረበላቸው ሚኒስትሩ ያ ሊሆን እንደማይችል ነው ያስረዱት። ከበጀት ጉድለት ጋር የተያዘው ለ2008 የቀረበው ከጠቅላላ ከ ኢኮኖሚው መጠን ጋር ሲነሳሰር 1.8 በመቶ ነው። መጠኑ በራሱ አነስተኛ ነው። ነገር ግን ይህንን የዋጋ ማን ነው። ይህን ብድር ለመሸፈን የታሰበው ሙሉ በሙሉ በቀጥታ ከኢትዮጵያ ብሔራዊ ባንክ በመበደር አይደለም። ከኢትዮጵያ ብሔራዊ ባንክ መንግስት በቀጥታ ከተበደረ የዋጋ ግሽበትን ያባብሳል። ስለዚህ ከብሔራዊ ባንክ ጋር በመነጋገር የተወሰነው ከኢትዮጵያ ብሔራዊ ባንክ ውጭ መንግስት የግምዣ ቤት ሰነዶችን በመሸጥ ከግለሰቦች፣ ከኩባንያዎች ከአብዛኛው ደግሞ የዚህ የማህበራዊ ዋስትና እና ሌሎችም ገንዘባቸውን ያጠራቀሙ ኢንቨስት ማድረግ የሚፈልጉ ድርጅቶች እና ባንኮችም ባንኮችም አንዳንድ ጊዜ ትርፍ ገንዘብ ይኖራቸዋል። የማይበድሉት ገንዘብ በሚኖርበት ጊዜ ለራሳቸው ገቢ ለማግኘት ሲሉ የመንግስት ግምጃ ቤትን ይገዛሉ። ግምጃ ቤት ሰነድ በመሸጥ የታሰበ ነው። ስለዚህ አንደኛ መጠኑ አነስተኛ ነው። ከዛ ያልተናነሰው ደግሞ የብድር ምንጩም ሙሉ በሙሉ ከኢትዮጵያ ብሔራዊ ባንክ ስላልሆነ የዋጋ ግሽበትን የማያስከትል ብሎ መውሰድ ይቻላል። ከ2008 መደበኛና ካፒታል በጀት ውስጥ ከ66 በመቶ በላይ የተመደበው ቅድሚያ ትኩረት ለተሰጣቸው የመንገድ፣ የትምህርት፣ የግብርና፣ የውሃ፣ የጤና እንደዚሁም የገጠር ኤሌክትሪክ ማስፋፊያ ፕሮግራሞች መሆኑን ሚኒስትሩ አስታውቀዋል። ጂቲፒ ሁለት ለተሰኘው ሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ትግበራ እየተዘጋጀ የሚገኘው የኢትዮጵያ መንግስት ዘንድሮ አምስት ዓመት ሞልቶት የሚጠናቀቀውን የመጀመሪያ እቅዱ የሚቀዱን ግምገማም ይፋ እያደረገ ነው። በሌሎች ዘገባዎች እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ